በዩጋንዳ ለፕሬዝዳንትነት የሚወዳደሩት የተቃዋሚው ፓርቲ መሪ ኪሳ ቤሲጄ በዚህ ሳምንት ውስጥ ብቻ ዛሬ ለሶስተኛ ጊዜ ተይዘው መታሰራቸው ውጥረቱን ከፍ አድርገውታል። ተቃዋሚ ሰልፈኞች በዋና ከተማዋ ካምፓላ ድንጋይ ሲወረውሩና መንገዶች ሲዘጉ፣ ፖሊስ ደግሞ ሁኔታውን ለመቆጣጠር አስለቃሽ ጋስ ሲተኩስ ታይቷል። ይበንዲ እንዳለ በኤስጄ ፕሬዚዳንት ዮሪ ሙሴቬኒን በሁለተኛነት የተከተሉ መሆናቸውን በከፊል የወጡ የምርጫ ውጤቶች ይጠቁማሉ። ኤሊዛቤት ፖላት ከካምፓላ ዘግባለች። አሁንም ሰለሞን ክፍሌ ዛሬ ውጥረቱ ይበልጥ ተባብሶ የታየው ከተቃዋሚው የዲሞክራሲያዊ ለውጥ መድረክ ቢሮ ውጪ ግጭቶች መፈጠራቸውን ተከትሎ ነው። ግጭቶቹ የተፈጠሩትም ዋናው የተቃዋሚ መሪ ኪዛ ቤሲጄ ዛሬ ከቀትር በኋላ ጋዜጣዊ ጉባኤ ከጠሩ በኋላ ነው። ፖሊስ ጽሕፈት ቤቱን ከቦ አስለቃሽ ጋዝ ወደ ግቢው ውስጥ ከተኮሰ በኋላም ቤሲጄንና በርካታ የተቃዋሚ ፓርቲውን አመራር አባላት አስሮ ወስዷል። የተቃዋሚው የዲሞክራሲያዊ ለውጥ ፓርቲ አመራሮችን በፖሊስ ቁጥጥር ስር መዋል ተከትሎም ደጋፊዎች በጸጥታ ጠባቂዎች ላይ ድንጋይ ከመወርወራቸውም በላይ በጽህፈት ቤታቸው አቅራቢያ በኪሴካ በካትዌ እንዲሁም በቦይዜ ገበያዎች አካባቢ የሚገኙ መንገዶችን ዘግተዋል። ሆኖም ፖሊስ አስለቃሽ ጋዝ በመጠቀም ሁኔታዎችን በአብዛኛው መቆጣጠር ችሏል ተብሏል። በከተማዋ ነዋሪዎች መግለጫ መሠረት የተኩስ ድምጽም ተሰምቷል። የእውነተኛ ጥይት ወይም የፕላስቲክ ጥይት ተኩስ መሆኑ ግን አልተረጋገጠም። የዩጋንዳ ቀይ መስቀል በበኩሉ አራት ቁስለኞች ወደ ሙላጎ ሆስፒታል ተወስደው የሕክምና እርዳታ አግኝተዋል። ያንዳቸውም ቁስል ግን ከጥይት ጋር አለመያያዙ ተገልጿል። በአሁኑ ወቅት በካምፓላ ብዛት ያላቸው ፖሊሶች ተመድበዋል። ፖሊስ ተማሪዎች ሁከት ለመቀስቀስ ማቀዳቸውን የሚገልጽ የደህንነት ሪፖርት እንደ ደረሰው ቃል አቀባዩ ፍሬድ ኤናንጋ በመግለጫቸው አስታውቀዋል። የጦር ሰራዊቱ አባላት ጭምር ያሉበት ኃይል በብዛት እንዲመደብ የተደረገውም በዚሁ ምክንያት ነው ብለዋል። በዩጋንዳ የዩናይትድ ስቴትስ ኤምበሲ አሜሪካውያን ከጎዳናዎች ርቀው እንዲገኙ መክሯል። ይህ በእንዲህ እንዳለ ፖሊስ በኮሎሎ ለፕሬዚደንትነት የሚወዳደሩ የሌላውን የተቃዋሚ ፓርቲ እጩ የአማማ እምባባዜን መኖሪያ ቤት መክበቡ ተዘግቧል። በዩጋንዳ ከትላንቱ ምርጫ ወዲህ ውጥረቱ በእጅጉ አይሏል። ብዙዎቹ የድምፅ መስጫ ጣቢያዎች እስከ ቀትር በኋላ ድረስ የምርጫ ካርዶች አለማግኘታቸው ህዝቡን አስቆጥቷል። የዩጋንዳው ፕሬዝደንታዊ ምርጫ አሸናፊ ነገ ቅዳሜ ከቀትር በኋላ ይፋ ይደረጋል ተብሎ ይጠበቃል።